ከመንግስት መግለጫ በኋላ ጋዜጠኛ እስክንድር ይፈታል በሚል እምነት ይጠብቁት እንደነበረ የጋዜጠኛ እስክንድር ነጋ ባለቤት ጋዜጠኛ ሰርካለም ፋሲል ማብራሪያ ያመለክታል። በዚህ በሁለት ቀን ውስጥ ከገና በፊት ማለት ነው። በዛን ጊዜ ይፈታሉ የሚል ነገር ነበር። የእስክንድር ብቻ አይደለም፣ የእስረኛ ቤተሰቦች ሁሉ ቃሊቲ በር ላይ፣ ቅሊንጦ በር ላይ ተሰልፈው ይውሉ ነበረ፣ እስረኛ ሊቀበሉ። ምንም ነገር የለም። የኔ ጥርጣሬ እንደውም በመደበኛ ሰዓት፣ በሰው ፊት ምናምን ይለቋቸዋል የሚል እምነት የለኝም። ዝም ብለው በአሳቻ ሰዓት በየቤታቸው ያወርዷቸዋል። ይሄ ዋና ዋናዎቹን ማለት ወጥተው ሰው ግርግር እንዳይፈጥር፣ ሁካታ እንዳይፈጥር ብዬ አስባለሁ። እና እንደዚህ ያረጋሉ ብዬ እስከ አመት በዓል ሁሉ ጠብቄ ነበር ነበር በየደቃው ነበር። ወደ አዲስ አበባም ወደ ሚዲያም ካሉ ጓደኞች ጋር በየደቃው ነበር እንትን ምለው ማለት ነው። ምን አዲስ ነገር አለ ምናምን። ብዙ ጊዜ እስረኛ የሚለቀቀው በዓልን፣ ምህረትን ይቅርታ ምናምን ሰጠን ሲሉ በዓልን ያስታክካሉ እና ያቺ ገና በመሃል ስለነበረች ብዙ ሰው ያንን ጠብቆ ነበር። እዛ ላይ አልተሳካም። በመንግስት በኩል እንፈታለን የሚል ነው እንጂ በዚህ ቀን ብሎ ያስቀመጠው ቀን የለም። አሁን የኢትዮጵያ መንግስት ባሳወቀው መሰረት እሱ የተከሰሰው በጋዜጠኝነት ነው። ፖለቲካው ላይ መለከተው ይችል ይሆን ያው እነሱ ሰውን ለመወንጀል አንተን ወንጀለኛ ለማድረግ የማይሄዱበት ጥግ፣ የማይፈነቅሉ ድንጋይ የለም። እስክንድርም ሲከሱት በጋዜጠኝነቱ አይደለም ፖለቲከኛ አድርገው ነው የከሰሱት። የግንቦት ሰባት የህቡ አመራር መልማይ ምናምን አድርገው የግንቦት ሰባት በአዲስ አበባ ውስጥ የግንቦት ሰባት የህቡ አመራር አመራር አባል አድርገው ነው ገባ ትንሽ ቆይተው ደግሞ ወደ ክሱ ደግሞ ስንገባ መጀመሪያ በዚህ ነው። ወደ ማስረጃ መደማመጡ ሲገባ ደግሞ በጻፋቸው ኢንተርኔት ላይ ማህበራዊ ሚዲያ ላይ በሚጽፋቸው ጽሁፎች የአረብ ስፕሪንግ ኢትዮጵያ ውስጥ እንዲከሰት ይፈልጋል ምናምን ደግሞ አምጥተው በግንቦት ሰባት ከሰው ማስረጃ ሲያጡ ጽሑፎቹ በሙሉ ህዝብን በመንግስት ላይ መጥ ለማነሳሳት ምናምን የሚል ነገር አድርገውታል? ጋዜጠኝነት አምኗል ማለት ነው በሌላ ደረጃ የፖለቲካ ሰዎችና አንዳንዶች ብሏል እንግዲህ አንዳንዶች እነዚህ ሊሆኑ ይችላሉ ምንም ምንም ማዕረግ የሌላቸው ፖለቲከኛም ጋዜጠኛም ያልዋላቸው እውቅና ያልሰጧቸው አንዳንዶች መካከል እስክንድርን አይጠፋም የሚል እምነት አለኝ አንዳንዶች የሚሉም ጨምረዋል ልብ ብለ ከሆነ አስራ ስምንት ዓመት ነው አይደል የተፈረደበት ከፍርዱ በኋላ ያለው ሁኔታስ ምን ይመስላል ክንዝር ለማንም ሰው እኮ እንኳን እንደኛ ለእነሱ ለአሳሪዎቹም ያዝኑለት የሚገባ ነው። ግፍ ነው። ለአንድ ሰው ብዕር ስለያዘ አስራ ስምንት ዓመት ከዛም በፊት ብዙ ነገር አርገውታል። አስራ ስምንት ዓመት በጣም በጣም ነፍስ የገደሉም እንኳን በዛ ደረጃ ሲፈረድባቸው አላቅም። ነፍስ የገደሉ አጠገቤ ነበሩ በዛ ደረጃ አላውቅም። ከታሰረ በኋላ ደግሞ ከተፈረደበት በኋላ እዛ ውስጥ እንዳይጠየቅ፣ መጽሐፍ እንዳይገባ፣ ኪልቶ እንዳይገባ ምናምን ያለ ደግሞ ሌላ እስር ከፍርዱ በላይ ደግሞ ሌላ ጥብቅ ያለ እስር፣ ሞራሉን ለመግደል በእያንዳንዱ ደቂቃ የሚያደርጉት ነገር በአንድ ሌሊት ሶስት ጊዜ መፈተሽ ቤቱ እሱን አልሰበር ስላላቸው ለመስበር የማይጥሉት የማይሄዱት የማይፈነቅሉት ድንጋይ። ደግነቱ እሱ ምንድነው ሚስማስ ቀጠቅጠው ይጠነክራል ነው የሚባለው። እየጠነክረ ሄዳል። ስልጣን ክሮስ ያጠነክራል። አይዟች ይላል እንጂ በሰበሩት ቁጥር እያጠነከሩት መሆኑን አላወቁም። አምኒስቲ ኢንተርናሽናልን ጨምሮ የተለያዩ ዓለም አቀፋዊ ሰብዓዊ መብት ተሟጋች የጋዜጠኛ እስክንድር ነጋን ጉዳይ ለመከታተል ጥረት እንደሚያደርጉ ከጋዜጠኛ እስክንድር ነጋ ባለቤት ያገኘነው ማብራሪያ ያመለክታል። ለዶችቨለ ራዲዮ ዘገባ መክብብ ሸዋነኝ ከዋሽንግተን ዲሲ።